የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ቅዳሜ መጋቢት 2 2016 ዓ ም የአክብሮት ሰላምታችን ከዋሽንግተን ዲሲ የድረሳችሁ የተከበራችሁ አድማጮቻችን የማስተናግዳችሁ ቆንጅ ታየነኝ ንጉሱ። ታምሬ ፕሮግራሙን ያቀናብራል። ዋና አዘጋጅ ጽዮን ግርማ ነች። ለምሽቱ ያሉንን መሰናዶች ላስተዋውቅ። ሃይማኖትና መገናኛ ብዙኃን በኢትዮጵያ በሚል ርዕስ የተካሄደ ጥናት በቅርቡ ይፋ ተደርጓል። ጥናቱን በተመለከተ የተቀናበረ ዘገባ ይዘናል። ወጣቶች ቢያውቋቸው ያተርፉባቸዋል ያላቸውን የሙያ ክህሎት ትምህርቶች በኢንተርኔት ላይ በቀልብ ሳቢ ምስሎች አደራጅቶ የሚያቀርበው ሙያ ሎጂ የተባለው ተቋም ሌላው የዛሬ ምሽት ቅንብራችን የሚያተኩርበት ይሆናል። እነዚህን ይዘን እስከ ፕሮግራማችን አጋማሽ እንዘልቅና በቀሪው ጊዜ ደግሞ ሳምንታዊ መዝናኛችሁ የሙዚቃ ቃና ይቀርባል። አብራችሁን እንድታመሹ እንጋብዛለን። በቅድሚያ የዓለም ዜና። ጤና ይስጥልኝ። ክብራትና ክብራን ከቅዳሜ ምሽት ዜና ጋር እንግደወሌ ነኝ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ ሰራዊታቸው ከራፋ ሲቪሎችን እንዲያስወጣ ትዕዛዝ ማስተላለፋቸውን ተከትሎ የአየር ኃይላቸው የጋዛ ሰርጥ ደቡባዊቷን ከተማ ዛሬ ደብድበዋል። በምድር ለሚደረግ ጥቃት ዝግጅት ነው ተብሏል። የአሶሴትድ ፕሬስ ዜና ወኪል የጤና ባለሥልጣናትን እና የአይን ምስክሮችን ጠቅሶ እንደዘገበው በአየር ጥቃቱ 28 ሰዎች ሲገደሉ ከዚህ ውስጥ አስሩ ሕፃናት ናቸው ብለዋል። በጥቃቱ በራፋ ከተማ አካባቢ በርካታ መኖሪያ ቤቶች እንደተመቱም ዜና አገልግሎቱ ዘግቧል። የምድር ወረራው እየመጣ ነው። በሰሜን እንዳደረጉት ሁሉ በራፋም ግድያ ሊቀጥሉ ነው። ከአንድ ሺህ በላይ ሰዎች ተጨፍጭፈዋል። ዓለም ዝምታም መርጠዋል። ዓለም ጭፍጨፋ እንዲደረግ ፈቅደዋል ሲሉ የሰለባዎች አባት እንዲሁም አያት የሆኑት ፋዴል አልጋናም ለዜና ወኪሉ ተናግረዋል። አራት የሚሆኑ የሐማስ ሻለቃ ጦሮች ለመደምሰስ በሚል ከራፋ ሲቪሎች እንዲያስወጣ የጠቅላይ ሚኒስትሩ ጽህፈት ቤት ትናንት አርብ አስታውቋል። በራፋ አራት የሐማስ ሻለቃ ጦር ተቀምጦ ሐማስን መደምሰስ አስቸጋሪ ነው። በሌላ በኩል ሲቪሎች በራፋ እያሉ ጠንካራ ሥራ መሥራት አንችልም ብለዋል ናታንያሁ ባወጡት መግለጫ 1.4 ሚሊዮን የሚሆኑትንና በራፋ የሚገኙትን ሲቪሎች የት ማስፈር እንደታቀደ መግለጫው ግልጽ አላደረገም ሲል አሶሲትድ ፕሬስ በዘገባው አመልክተዋል። በሴኔጋል መዲና ዳካር ተቃዋሚዎችና የጸጥታ ኃይሎች ትናንት መጋጨታቸው ተዘግበዋል። ሰልፈኞቹ የወጡት መንግስት ምርጫውን ማራዘሙን በመቃወም ነበር። ትናንት በጥይት ሆዱ ላይ የተመታ የ23 ዓመት ወጣት ዛሬ መሞቱ ሲታወቅ በሰሜን የሀገሪቱ ክፍልም አንድ ተማሪ ትናንት መገደሉን የኤፍፒ ዘገባ አመልክተዋል። ሰልፈኞቹ ድንጋይ ሲወረውሩ የጸጥታ ኃይሎች በአጸፋው አስለቃሽ ጋዝ ተጠቅመዋል። ከሁለት ሳምንት በኋላ ሊካሄድ የታቀደውን ምርጫ የአገሪቱ ፓርላማ ባለፈው ሰኞ ባደረገው ስብሰባ በአስር ወራት እንዲዘገይ ወስኗል። ተቃዋሚ ፓርቲዎች ሕዝቡ የፓርላማውን ውሳኔ በሰልፍ እንዲያወግዝ ጠይቀዋል። ውሳኔው ዓለም አቀፍ ማህበረሰቡን አሳስበዋል ተብሏል። የፓርላማው ውሳኔ የወቅቱ ፕሬዝደንት ማኪ ሳል ምርጫ እስከሚካሄድ ድረስ በሥልጣን እንዲቆዩ የሚያደርግ ነው። በመፈንቀለ መንግሥት በታበጠው ቀጠና ሴኔጋል የመረጋጋትና የዲሞክራሲ ምልክት ተደርጋ ብትታይም የሰሞኑ ቀውስ ግን ጥርጣሬን ጭሯል። አድማጮች፣ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በአሜሪካ የሪፐብሊካን ፓርቲ አባላትና ፕሬዝደንታዊ እጩ ተወዳዳሪዎች የፕሬዝደንት ባይደንን ዕድሜና የማስታወስ ችሎታ በመጥቀስ አገሪቱን ለመምራት ብቁ አይደሉም ሲሉ ዘመቻ ከፍተዋል። ባይደን የግብፁ አብደልፈታህ ኤልሲሲን የሜክሲኮ ፕሬዝደንት ብለው በቅርቡ መናገራቸውና ባለፉት ጥቂት ሳምንታትም የዓለም መሪዎችን ስም እያሳሳቱ በመጥራታቸው ለሪፐብሊካኖቹ የምርጫ ዘመቻ የተመቼ ሆኗል። ፕሬዝደንቱ የሳለ አእምሮ የላቸውም ሲሉ የሪፐብሊካኑ ወገን በመሟገት ላይ ሲሆኑ በምርጫ ዘመቻ ካሉት ኒኪ ሄሊ ቢሮ የወጣው መግለጫ ደግሞ ባይደን አገሪቱን ለመምራት የአእምሮ ብቃት የላቸውም ብሏል። ምርጫው በሚከናወንበት በመጪው ዳር ባይደን የተሻለ የሰላ አእምሮ ሊኖራቸው አይችልም ሲሉ ደግሞ የቀድሞው ፕሬዚደንት ዶናልድ ትራምፕ የምርጫ ዘመቻ አማካሪ ጄሰን ሚለር ተናግረዋል። የማስታወስ ችሎታዬ መልካም ነው፣ ፕሬዚደንት ከሆንኩ ጀምሮ የሠራሁትን ተመልከቱ ሲሉ ባይደን ምላሽ ሰጥተዋል። በአሜሪካ ፍሎሪዳ ግዛት ትናንት አርብ በድንገት አውራ ጎዳና ላይ ሊያርፍ ስለተገደደው የግል አውሮፕላን ጉዳይ የፌዴራል ባለሥልጣናት ምርመራ መጀመራቸው ታውቋል። አውሮፕላኑ አውራ ጎዳና ላይ ሲያርፍ ከአንድ መኪና ጋር ሲጋጭ፣ መኪናው በተራው ሌሎችን ሲገጭ፣ ሁለት ሰዎች ሕይወታቸውን አጥተዋል። አውሮፕላኑ ትናንት አርብ ከሰዓት በኋላ ዘጠኝ ሰዓት ከሩብ አካባቢ መንገድ ላይ ለማረፍ ሲገደድ በውስጡ አምስት ሰዎችን ይዞ እንደነበር የፌዴራሉ አቪዬሽን ባለሥልጣን አስታውቋል። የአካባቢው ፖሊስ ሁለት ሰዎች መሞታቸውን ሲያረጋግጥ በአውሮፕላኑ ውስጥ ይጓዙ የነበሩት ወይስ ግጭት የደረሰባቸው መኪኖች ውስጥ የነበሩት ይሁኑ ግልጽ አላደረገም። ብሪያና ዎከር የተባለች አሽከርካሪ የአውሮፕላኑ ክንፍ ከፊቷ የነበረውን መኪና ጎትቶ ከግድግዳ እንዳጋጨው መመልከቷን ለአሶሴትድ ፕሬስ ዜና ወኪል ተናግራለች። ዎከርና ጓደኛዋ አውሮፕላኑ ወደ መሬት በመውረድ ላይ ሳለ በመመልከታቸው መኪናቸውን አብርደው ለጥቂት መትረፋቸውን ተናግረዋል። አብራሪው በአካባቢው በነበረው አየር ማረፊያ እንዲያርፍ ፈቃድ ያገኘ ቢሆንም ሁለቱም ሞተሮች በመበላሸታቸው ማረፊያው ቦታ መድረስ እንደማይችልና ወዲያውኑ ባገኘው ቦታ ማረፍ እንደሚገደድ መናገሩን ዘገባው አመልክተዋል። በመጨረሻም የአፍሪካ ዋንጫ ዛሬና ነገ በሚደረጉ ጨዋታዎች ይጠናቀቃል። ደቡብ አፍሪካና የኮንጎ ዴሞክራቲክ ሪፐብሊክ ዛሬ ከምሽቱ 11 ሰዓት ላይ ለሦስተኛ ደረጃ ይጫወታሉ። አስተናጋጁ አይቮሪኮስት ደግሞ ከናይጄሪያ ጋር ነገ እሁድ ከምሽቱ 11 ሰዓት ለዋንጫው ይፋለማሉ። አስተናጋጅ የሆነ አገር ለዋንጫ ሲቀርብ ከ18 ዓመታት ወዲህ ለመጀመሪያ ጊዜ ነው። በእንደ አውሮፓን አቆጣጠር ሁለት ሺህ ስድስት ግብፅ አስተናጋጅ በነበረችበት ጨዋታ ዘጠና ደቂቃውና ተጨማሪው ሰዓት ካለግብ በማለቁ ግብፅ አይቮሪኮስትን በፍጹም ቅጣት ምት አራት ለሁለት በማሸነፍ ዋንጫውን አንስታለች። ክብራትና ክብራን ለምሽቱ ያስኩ ዜና በዚሁ ተፈጽመዋል። ዜናውን ያሰማኋችሁ እንግዳወልድ ነኝ። መልካም ምሽት። የዓለም ዜናዎቹን አድመጥን። ከአሜሪካ ድምፅ በ19 በ25፣ እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ የሚተላለፈው የአርብ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ፕሮግራማችንን በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ በቀጥታ ልታዳምጡ ትችላላችሁ። አብራችሁን ቆዩ። ባለፉት አምስት ዓመታት የኢትዮጵያ መገናኛ ብዙሀን ያጠናቀሯቸውን ሃይማኖት ተኮር ዘገባዎችና በኢትዮጵያ የመገናኛ ብዙሀን ከሃይማኖት ጋር ያላቸውን ታሪካዊ ግንኙነት የዳሰሰ ሃይማኖትና መገናኛ ብዙሃን በኢትዮጵያ የሚል ጥናት በቅርቡ ይፋ ሆኗል። ጥናቱ በኖርዌይ ኤንኤልኤ ዩኒቨርሲቲ የተግባቦት መምህራን በሆኑት በረዳት ፕሮፌሰር ሙላቱ አለማየሁና በስራ ባልደረባቸው በፕሮፌሰር ቴሬ ሼዳል የተዘጋጀ ነው። ሁለቱ ምሁራን ከዚህ ቀደም ብሔርና የኢትዮጵያ መገናኛ ብዙሃን የሚል ጥናት ማቅረባቸው የሚታወስ ሲሆን ይህ የአሁኑ ጥናትም የብሔር ጥግ የያዙት መገናኛ ብዙሃን ላይ ሃይማኖትና እምነት ተኮር ዘገባዎች ያሏቸውን ሚና የቃኘ ነው። ኤደን ገረመው ዝርዝሩን ይዛለች። ሃይማኖትና መገናኛ ብዙሃን በኢትዮጵያ ተብሎ የተሰየመው የጥናት ሪፖርት ሀገሪቱ ውስጥ ባለፉት አምስት ዓመታት በሃይማኖትና በመንግስት መለያየት አተገባበር ላይ ሰፊ ክፍተት መፈጠሩን ይናገራል። የመንግስት በእምነት ውስጥ በሃይማኖቶች ውስጥ በጣልቃይ መግባት ፍላጎት ስታዩ እዚህ ምዛም መገንዘብ ይቻላል ማለት ነው። ለምሳሌ በንግግሮቹ መካከል የመንግስት ኃላፊዎች ትልልቅ የምታያቸው የመንግስት ኃላፊዎች አሁን አሁን ላይ የሃይማኖት ጥቅሶችን እየጠቀሱ መልክቶችን የማስተላለፍ ነገር እናያለን ማለት ነው። ለምሳሌ እግዚአብሔር ኢትዮጵያና ልጆቿን ይባርክ የሚል አይነት ንግግር በብዙ ባለስልጣናት እየተለመደ ነው ማለት ነው። ወል አጌንስት አይደለም አሁን በዚህ አባባሉ፣ ግን ምንድነው ኤምፕላይ የሚያደርገው የሚለውን ነገር ስናየሆነ ነገር ይጠቁመናል ማለት ነው። ሌላኛው ለምሳሌ በሀገራችን የተከሰቱ ግጭቶችን እንደ በዋናነት ለመግለጽ ያክል በሙስሊሙ ማህበረሰብ በመጅሊሱ ውስጥ ትልቅ ክፍፍል፣ ትልቅ ኮንትሮቨርሲ ነበር ለሁለት አመት ምናምን የዘለቀ እሱም በሚዲያው ሳይመጣ በኋላ ላይ በመንግስት መንግስት ለችግሩ መፍትሄ በሰጠ ጊዜ ግን ወደ ሚዲያው መጣ። ለችግሮች መፍትሄ ለመስጠት የመንግስት አልቃ ገብነት እየመጣ እየታየ ሄደ ማለት ነው። ወይ ጉድ ባይዘ ወይ ችግሮች ሲመጡ መቅረፉ ግን ምንድነው ኢምፕሊኬሽኑ በተለይ በተለይ የሀገሪቱ ህገ መንግስት ሴኩላሪዝምን ነው የምተገብረው እስካለ ድረስ መንግስት እስከዚህ ድረስ ጣልቃ መግባት ነበረበት ወይ? የእምነት አባቶች፣ የእምነት ተቋማት ችግሮቻቸውን በራሳቸው መፍታት አይችሉም ወይ የሚለውን ነገር ደስታ እየቀር እናልፋለን ማለት ነው። በተለይም መደበኛዎቹ መገናኛ ብዙሃን ከሃይማኖቶች ነጻና ገለልተኛ ለመሆን በሚል ከሃይማኖት ጋር የተያያዙ ግጭቶችን ከመዘገብ ራሳቸውን ማግለልን ወይም መግለጫዎችን እንደወረዱ ማንበብን መምረጣቸውን ከጥናቱ አድራጊዎች መካከል አንዱ የሆኑት በኖርዌይ ኤንኤል ዩኒቨርሲቲ ኮሌጅ መምህር የሆኑት ዶክተር ሙላቱ አለማየሁ ይገልጻሉ። በዚህ የተነሳም ከሃይማኖት ጋር በተገናኙ ግጭቶች ምክንያት የሚደርሰውን ሞትና የአካል ጉዳት እንዲሁም የንብረት ውድመት ሳይዘግቡ መቅረታቸውን ጥናት ማግኘታቸው እንደሚያሳይ ተናግረዋል ለምሳሌ እናንሳ ብንል መገናኛ ብዙሃን በጣም በርካታ የአንድ እምነት ተከታይ ሲሞት መስጊዶች ቤተክርስቲያኖች ሲቃጠሉ የእምነት ተከታዮች ሲፈናቀሉ አይዘግቡም አልዘገቡትም ባለን ጥናት ማለት ነው ምንድን ነው ተብሎ ሲጠየቁ እኛ የሴኩላሪዝምን ነው የምንከተለው ሴኩላር ስቴት ስለሆን እና ኤግዛም ፕሪንስፕል ስለምንከተል እንደዚህ ነገር አንዘግብም የሚል ነገር ይናገራሉ። ማለት ይሄኛው ነው አንደኛው ትልቅ ስህተት ማለት ነው። ለምሳሌ ግጭት ሲከሰት፣ በጣም በርካታ ሰው ሲገደል ነው። አሁን እኮ ዜጋ ነው እየሞተ ያለው በእምነቱ ምክንያት ቢሞትም ግን እየጠፋ ያለው የሰው ሕይወት ነው እና እዚህ ጋር ሴኪውላር ሚዲያ ነኝ ብሎ ማለት ተናል በጣም ኮንፊዥን ውስጥ እንዳሉ አይተናል። ይሄ ኮንፊዥን የመጣው በጣም በተለያዩ ምክንያቶች ነው። አንደኛው ኤዲቶሪያል ፖሊሲዎቻቸው በሚያስቀምጡት መስፈርት ነው። ለምሳሌ ግጭቶችን አንዘግብም፣ እንደ የልማት ስራ ላይ ካልሆነ መስጠቀር እምነት ላይ ያተኩረን አንሰራም፣ እንደዚህ እንደዚህ የሚሉ ነገሮች በጣም ተዘርዝረዋል፣ ባየናቸው አንዳንድ ኤዲቶሪያል ፖሊሲዎች ማለት ነው። ኢትዮጵያ ሚዲያ በጣም ሞር ሳይለንት መሆንን የሚመርጥ ነው። ሰው እየተጨፋጨፈ ስንት ሰው እየሞተ የማይዘግብ ሚዲያ ነው። ዘንድ በእምነቱ ላይም ሲጨመርበት ደግሞ ሌላ ጠባሳ ነው የሚጨምርብን ማለት ነው እና ኤዲቶሪያል ፖሊሲዎቻቸው ላይ አይተናል ማለት ነው። ሁለተኛው ስጋት ነው። ብዙዎቹ ስጋት አለባቸው። ይህንን ብዘግብ ምን ሊያስከትል ይችላል ብለው የሚውሉ አሉ። ግን መዘገብ ሁለተኛውም ሀገር ነው። ወደ ሶሉሽን ነው እንጂ የሚያመጣልን ነው ባለመዘገባችን የምንቀንሰው ምንም አይነት ግጭት የለም። ሶስተኛው ሪዝን ምንድን ነው? ራሱ የመንግስት ጫና ነው ማለት ነው። መንግስት ጫና ምን ለማለት ፈልጌ ነው? የሚዘግቧቸው ጉዳዮችን ይሄን ዘግብ እናተዘግብ፣ ኦልሞስት በሚባል ደረጃ እንትን ያደረጓቸዋል ማለት ነው። ሆነሮቹ ፖለቲካል ፓርቲው መንግስት፣ እነዚህ እነዚህ ደግሞ በቀጥታም በተዘዋዋሪ መንገድ ጫና ስለሚያደርጉባቸው አብዛኞቹን ከእምነት ተቋማት ጋር በተያያዘ የሚነሱ ግጭቶችን አይዘግባቸውም ማለት ነው። በተጨማሪም ከአምስት ዓመት በፊት ከመጣው የፖለቲካ ለውጥ ጋር ተያይዞ ቀድሞው ባልነበረ መልኩ ሀምሳ የሚሆኑ እምነት ላይ ያተኮሩ የመገናኛ ብዙሀን ውጤቶች ፍቃድ ማግኘታቸውን ዶክተር ሙላቱ ጠቁመው እነሱም የተቋቋሙለት መሪ ዓላማ አንድ ሃይማኖትና ፍላጎት ላይ እያተኮረ በመሆኑ የተጠያቂነት የሚዛናዊነትና ተአማኒነትን የመሳሰሉ እሴቶች ይጎድሏቸዋል ይላሉ። በሌላ በኩል ደግሞ አንዳንድ ሚዲያዎች ደግሞ በጣም የሚይዘው በጣም ቬሪ ፖላራይዝድ የሆነ አይነት አጌንስት ወይም ፎር ወይም ይደግፋሉ ወይም አጌንስቱ ነው የሚዘግቡ እናያለን ማለት ነው። ይሄ እነዛኞቹ ዝምታን መርተዋል። አንዳንዶቹ ደግሞ ጽንፍ ይዘው እየታገሉ ነው ማለት መሀል ላይ የት እናገኝ? የትኛው ጋር ነው ህብረተሰቡ ትክክለኛ መረጃ ማግኘት ያለበት? ብልን ስንል ህብረተሰቡ አሁን እንድን መገናኛ ሚዛን ብቻ በመከታተል የሚያገኘው ሚዛናዊ መረጃ በጣም ፖላራይዝ የሆነ ነገር ነው። ብና ቅናቱ ከተከተላቸው መንገዶች አንዱ ሀያ የመገናኛ ብዙሃንና የእምነት ተኮር ማህበረሰብ መሪዎችን ማነጋገር እንደነበረ ዶክተር ሙላቱ ጠቁሞ በእምነት ስም የተከፈቱ ማህበራዊ መገናኛዎች የሚያስተላልፏቸው መልዕክቶች የሃይማኖት መቻቻልን መርህ የጣሱና በጥላቻ ንግግሮች የተሞሉ መሆናቸውን መገንዘባቸውንም አመልክተዋል። አሁን ላይ በተለይ በተለይ የዚህ የእምነት ላይ ያተኮረ ስብከቶች ንግግሮች በብዙ የእምነት ተቋማት ላይ ስናያቸው እነዚህ የጥላቻ ንግግሮችን የያዙ አንዱን ብሔር ከአንዱ ብሔር የሚያነሳሱ በጣም ግልጽ የሆኑ መልዕክቶችን የያዙ ናቸው ማለት ነው። ይሄኛው የዝኛው እምነት የዝኛው እምነት ብቻ ምን ነው አደለም ኦልሞስ በሁሉም በምንላቸው ደረጃ ስብከቶቻቸው የፖለቲካ አስተምሮት የእምነት አስተምሮቶቻቸው አስተምሮቶቻቸው

ወይም አንደኛውን እምነት፣ አንደኛውን ብሔር፣ አንደኛውን ፖለቲካ የሚያነሳ ወይም የሚጥል እየሆኑ መጡ ማለት ነው። በአንጻሩ ምንም እንኳን መደበኛዎቹ መገናኛ ብዙኃን ራሳችንን ከእምነትና ከሃይማኖት ተያያዥነት አርቀናል ቢሉም ጋዜጠኞቻቸው ግን በንጽጽር ከአምስት ዓመት በፊት ከነበረው በተለየ ሁኔታ የተለያዩ እምነቶችን የሚያንጸባርቁ አለባበሶችና ድርጊቶችን በስርጭቱ ወይም በስራቸው ላይ ሆነው መፈጸማቸው በጥናቱ ሪፖርት ላይ ሰፍሯል። ይህ ሲሆን በሌላ ፍላጎ ያደረጉትና እምነት ውስጥ ባሉ ሰዎች ዘንድ የሚተላለፈው መልእክትም ልብ አልተባለም ብለዋል ዶክተር ሙላቱ። ጋዜጠኛው እንደ ማንኛውም ሰው ግለሰብ ነው፣ የሚፈልገውን መልበስ ይችላል የሚል ነገር አለ ወይ? ከፕራይቬሲ አንጻር የስ መብቱ ነው፣ ማንኛውን ነገር መልበስ ይችላል። ግን የሚሰራበት ተቋም የፐብሊክ ሚዲያ ነው፣ የህዝብ ነው እዛ ጋር ያ ህዝብ የሚፈልገውን አይነት ነገር አለባበስ ነው መሆን ያለበት ማለት፣ ወይንም የዛ ሚዲያ ተቋም የድሬሲንግ ኮድ በሚፈቅደው ነው መሆን ያለበት እንጂ ማንኛውም አይነት ነገር መልበስ የለበትም። ሁለተኛ ከዚህ በፊት የነበረ ነገር ነው የሚለብሱት ነገር አለ። አሁን ላይ ለምን ጎልቶ የወጣው የሚለውን ነው ማየት ያለብን እንጂ ይሄ ድሮም የነበረ ነው። አሁን ላይ ጎልቶ የወጣበት ዋናው ምክንያት ቴንሽኑ ነው ነው። በኖርዌይ ኤንኤል ዩኒቨርሲቲ የተግባቦት መምህራን የሆኑት ረዳት ፕሮፌሰር ሙላቱ አለማየሁና ባልደረባቸው ፕሮፌሰር ቴሪ ሸዳል ከሶስት አመታት በፊትም የኢትዮጵያ መገናኛ ብዙሀን ብሔርተኝነት የሚታይባቸውና እንወክለዋለን በሚሉት ብሔር ወይም ጎሳ ላይ የተበዳይነትን መንፈስ ለማስፈን እየሰሩ ናቸው የሚል መደምደሚያ የያዘ ብሔርና የኢትዮጵያ መገናኛ ብዙሀን የሚል ጥናት ሰርተዋል። የመንግስት ኃላፊዎች የሃይማኖትና የመንግስት መነጣጠል የሚለውን ሕግ እንዲያከብሩ የበዓላት መልእክቶቻቸውም ከሃይማኖታዊ ጥቅሶችና ታሪኮች የጸዱ እንዲሆኑ ዶክተር ሙላቱ ይመክራሉ። የኢትዮጵያ ሚዲያ በአጠቃላይ ነው ፖለቲካል ኢኮኖሚ ኦፍ ሚዲያ ብለን ስናይ በጣም የሚዘውረው ፖለቲካው ነው በጣም የሚዘውረው ይህን ፖለቲካ በመዘወር በኩል ደግሞ ምናልባት በአመራር ላይ ያሉ ኤግዚኪቲቭ ቦዲዎች ወይንም አጠቃላይ ሊደርሽፑን ማለት እንችላለን። የነሱ ይሁንታ ወይም የነሱ እያንዳንዱ የሚያደርጓት ተግባር መገናኛ ብዙሃን ውስጥ ትገለጻለች ማለት ነው። መንግስት በመገናኛ ብዙሃኖች ላይ የሚያሳድረውን ተጽዕኖ እስካላቆመ ድረስ፣ መንግስት በማህበረሰብ ውስጥ ያለውን ቀና የሆነ አስተሳሰብ እንዲጠናከር እስካላደረገ ድረስ፣ መንግስት ደግሞ መገናኛ በጣም ነፃ ሆነው እንዲዘግቡ እስካላደረገ ድረስ ነው ምን ይሆናል መሰለሽ ጡዘቱ እየቀበረ ይሄዳል ማለት ነው እንዳልኩሽ መንግስት እና ስርዓተ መንግስት እና ሃይማኖት የተለያዩ ናቸው አንደኛው በሌላኛው ላይ ጣልቃ አይገባም ካል የሚጀምረው ነገር መግለጫ መስጠቱ ያን ያክል አስፈላጊ ነው ወይ ብለን እራሱ ልንጠይቅ እንችላለን ለምሳሌ ዘመን ሲሸጋገር ሲሆን ለሁሉም የሁሉም በዓል ነው የዛን ጊዜ አመቱ እንዴት አደረሳቸው የሚል ነገር ሌላት ይችላል ግን በእያንዳንዷ የእምነት uh, yeah, I mean ፌስቲቫል ላይ እየተነሳን መጽሐፍ ቅዱስን ቃልም ወይም የቁርአን ቃል እየጠንትን እያለ የምናስተላልፍ ከሆነ ይሄኛው አይ ቲንክ የመንግስትን ሚናና ና የሃይማኖትን እንትን በደንብ ለይቶ ያለማወቅ ነው። ቅድም ብየሻለው የዚህ ሴኩላሪዝምን ሮንግ ላይ አንደርስታንድ ማድረግና ኢምፕልመንት ማድረግ ብያልኩሽ መገናኛ ብዙሀን ውስጥ ብቻ አይደለም፣ ፖለቲካ ውስጥም ሮንግ የሆነ አንደርስታንዲንግ አለ ብያልኩሽ እዚህ ጋር ነው ማለት ነው። መደበኛዎቹ የመገናኛ ብዙሀን አውታሮች እምነት ተኮር ግጭቶችን ሙያዊ በሆነ መልኩ እንደ ማንኛውም ዘገባ ማየት እንዳለባቸው የሚያሳስቡት ረዳት ፕሮፌሰር ሙላቱ አለማየሁ የሃይማኖት ፍቃድ ይዘው የሚሰሩ መገናኛ ብዙሀንም ዘገባዎቻቸው ሚዛናዊ እንዲሆኑ የሚገደዱበት የሕግ ማዕቀፍ ሊኖር እንደሚገባ አሳስበዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደን ገረመውን ስለ ዝግጅቷ እናመሰግናለን። ሙያ ሎጂ መሰረቱን ኢንተርኔት ላይ ያደረገ ወጣቶች ቢያውቋቸው ያተርፉባቸዋል ያላቸውን የሙያ ክህሎት ትምህርቶች ቀልብ ሳቢ በሆኑ ምስሎች አደራጅቶ የሚያቀርብ የትምህርት ተቋም ነው። ተቋሙ በተለያዩ ዘርፎች ተግባራዊ ክህሎቶችን የሚያጋሩ መምህራንን በመጋበዝ ከቀለም ትምህርት የተሻገረ እውቀትን ለማዳረስ ጥረት እያደረገ ይገኛል። የተቋሙ ኃላፊ የመረጃ ሳይንስ ባለሙያው ምስክር አዳነን ሀብታሙ ስዩም ከሰሞኑ አግኝቶ አነጋግሮታል። የነበራቸው ቆይታ በመቀጠል ይደመጣል። ከልጅነት ጀምሮ ሶፍትዌር ኢንጂነሪ ትልቅ ህልም ነበር። ምስክር አዳነን እባላለሁ። የሙያሎጂ ዲሻል ሰርቪስ ስራ አስኪያጅ ነኝ። ማዮሎጂ የሚሰራው ስኪል ዴቨሎፕመንት ላይ ነው። ኢትዮጵያ ውስጥ ወይም ደግሞ ከኢትዮጵያም ውጭ መሆን ይችላል። ነገር ግን በተለያዩ የተለያዩ ስራ ዘርፎች ላይ ወይም ስኪል ቤዝድ የሆኑ ትምህርቶችን በኦንላይን ቀርጸን፣ ካልኩለም አዘጋጅተን፣ ፕሮዲስ አድርገን፣ ማርኬት አድርገን ለተጠቃሚዎች እናደርሳለን። ማዮሎጂ አብዛኛውን ኮርሶቻችን የምንሰጣቸው ኦንላይን ነው ሁሉ ማለት ይቻላል። አንዳንዴም ወይም ደግሞ ፕሪሪከርድ ቪዲዮዎች አለ ራሳቸውና ኳሊቲቸውን ይጠብቋሉ። ጥሩ ጥሩ አስተማሪዎች አሉን። አስተማሪዎቻችን ከዚህ በፊት ስራው አለም ላይ ኤክስፒሪየንስ ያላቸው ቢያንስ ከአምስት ዓመት እስከ አስር ዓመት በላይ እየሰሩ ሙያውን የሚያውቁ እንዲሁም ደግሞ በማህበረሰቡ ደግሞ ተቀባይነት ያላቸው አሪያ መሆን የሚችሉ ኢንስትራክተሮችን መርጠን ከእነሱ ጋር በጋራ በመሆን እነዚህ ኢትዮጵያ ውስጥ ሊሰሩ ይችላሉ ወይም ደግሞ ወጣቱን ማህበረሰብ ወይም ተምሮ በቀላል ወደ ስራ መለወጥ ይችላሉ ብለን የምናስባቸውን ኮርስ መርጠን የሚሰጥበት ፕላትፎርም ነው። ሙያሎጂ ዶት ኮም ይሰኛል። በጣም አመሰግናለሁ። ምስክር ይሄ ሙያሎጂ የተሰኘውን የተለያዩ ትምህርቶች በልዩ ሁኔታ ተደራጅተው የሚቀርቡበትን አውታር ለመመስረት ምክንያት የሆናችሁ ጉዳይ ምንድን ነው የሚለውን እስቲ በመጀመር ያስረዳን። እንግዲህ ይህንን ስንጀምር አሁን ኦልሞስት አንድ ዓመት አልፎናል። ከመጀመራችን በፊት እኛ እንደ ባክግራውንዳችን የሶፍትዌር ዴቨሎፕመንት ካምፓኒ አለን እና እዛ ሶፍትዌር ዴቨሎፕመንት ካምፓኒ ላይ የተለያዩ ሰዎች ይመጣሉ ከዩኒቨርስቲ እንደተመረቁ ግን ሪያሊቲ ወርልድ ላይ ግን ሲገቡ ግን የሚሰሩ ስራና የተማሩ ስራ አይገናኝም። ስለዚህ እኛ በራሳችን ስሞል የሆነች ትሬኒንግ ነገሮችን እንሰጣቸው ነበር፣ ወይም ደግሞ ከኦልሞስት ጆብ ፕሌስመንት ከመግባታቸው በፊት ስሞል የሆነ ስለ ጆብ ኦሪንቴሽን፣ ኦንቦርዲንግ እንደዚህ እንሰጣቸው ነበር። በኋላ ላይ ግን ይህንን ስናየው ለካ ይህ ነገር ያለው ሶፍትዌር ላይ ወይም ደግሞ ቴክኖሎጂ ላይ ብቻ አይደለም። ኦልሞስት ሁሉም ፊልድ ላይ አንድ ሰው ተመርቆ ከወጣ በኋላ ወደ ስራው አለም ሲገባ ይሄ ነገሮች እውቀት ያስፈልግ ወይም ደግሞ ሪል እስኪሎች ያስፈልገዋል ማለት ነው። ስለዚህ ስናየው ዩኒቨርሲቲ ከምንማረው የበለጠ ደግሞ ሪያሊቲ ወርልድ ላይ ደግሞ የሚያስተምረን ወይም ደግሞ በሳለምድ የምናገኛቸው ኤክስፒሪያንሶች ትልቅ ናቸው ብለን አሰብን። ሰው ኋይናት ይህን ነገር ከሶፍትዌሩ ወጣ አድርገን ብናስብ ብለን ከፓርትነሮቻችን ጋር አወራን። የዚህን ሰዓት ላይ ኢትዮጵያ ውስጥ ደግሞ የሚገኙ ብዙ ትምህርቶች አሉ ወይም ደግሞ ሪሊ አንድ ሰው በቀላሉ የትም ቦታ መሄድ ሳይጠበቅበት በቀላሉ ከፍሎ መማር የሚችላቸው ኮርሶችን እነማን ናቸው ብለን አሰብን። ስናስባቸው ኦልሞስት ወደ ከ250 በላይ የትምህርት ዘርፎችን በኦንላይን ሰዎች የትም ቦታ ሳይሄዱ ቤታቸው ቁጭ ብለው በሚገባቸው ቋንቋ በአማርኛ ወይም ኤኒ ቋንቋ ደብ ተደርጎ ሊሆን ይችላል መማር ይችላሉ ብለን አሰብን። ስለዚህ ለምድ ይህን ማንጀመረዋለን ሲስተሙ ላይ ባግራውንዳችን ነበር። እሱን ሰራን፣ ከኢንስትራክተሮቻችን ጋር አወራን፣ መረጥን፣ ከነሱ ጋር ፕሮዳክሽን ሰራን፣ ዜን ለቀቅን ማለት ነው። የዚህን ሰዓት ላይ ማለት ብዙ ሰው ይህን ነገሮች በቀላሉ መጠቀም እንደሚችል ማየት ይችለናል ማለት ነው። ሞያሎጂ በአሁኑ ሰዓት በየትኞቹ የትምህርት ዘርፎች ነው ስልጠናዎችን እየሰጠ የሚገኘው? ስልጠናውን የሚሰጡ ሰዎችን መምራኖችን የምትመርጡበት መስፈርት አላችሁ ወይ? ሞያሎጂ የሚሰጣቸው የትምህርት ዘርፎች ነን አካደሚክ የሆኑ ማለትም ከቀለም ትምህርት የተለዩ የሞያ ወይም እንደ ስሙ ሞያ ማለት ሞያሎጂ ማለት ስሙ ሞያ ወይም ስኪል የምንለው ሲሆን ሎጂ ወይም ስተዲ እንደማለት እንደማጥረ ነው። ስለዚህ ከቀለም ትምህርቶች ውጭ በቀላሉ ሰዎች መማር የሚችሉት አንዳንዴ አስበነው ነው ከሆነ ብዙዎቻችን ስራ ላይ ለምለም ላይ የምንሰራው ነገር ከተማርንበት የተለየ ነው። የተለየ በፊልድ ነው። ኢቭን ያጠናነው ሌላ ነው፣ የምንሰራበት ሌላ ነው። ኢቭን የተማርንበት ፊልድ ላይ እንኳ የምንሰራ ኤክስፒሪየንስ የምናደጉ ግን ሌላ ነው ማለት ነው ልክ በዚህ ምክንያት ትምህርቶቻችን የምንሰጠው ሪል ውርድ ላይ ኢምፓክት የሚያመጡ ወይም ደግሞ በቀላሉ በአምስት በስድስት በአስር ሰዓት ውስጥ ባለው ጊዜ ውስጥ ተምረው ራሳቸው ፕራክቲስ አድርገው መቀየር የሚችሉበትን ኮርሶች ላይ ነው የምንሰጠው ማለት ነው። ከመምህራኖቹ አንጻር ደግሞ መምህራኖቹ ሞያሌጅ ዶትኮም ላይም ገብተው ማየት ይቻላል። አብዛኞቹ መምህሮች ሚኒመም ከአምስት ከአስር ዓመት ኤክስፒሪየንስ ያላቸው በማህበረሰቡ ላይ ኢምፓክት ማምጣት የሚችሉ ሪድ ወርድ ላይ ደግሞ ኤክስፒሪየንሳቸውን ቼክ አድርገን ያመጣ ናቸው ማለት ነው። እነሱም ደግሞ ፈቃደኛ ሆነው ለኔክስት ጀኔሬሽን ስፔሻሊ የእኛ ተጠቃሚዎች ወይ ደግሞ የኛ ተማሪዎች በአማርኛ ቋንቋ መማር የሚፈልጉ ወጣቶች የሆኑ ታዳጊዎች የሆኑ ራሳቸው እና ህይወታቸውን መቀየር የሚፈልጉ ናቸው አብዛኛው ሰዎች። እነዚህ ሰዎች ደግሞ የሚፈልጉት ነገር ደግሞ ምንድን ነው? ኢንስፓየር መደረግ ይፈልጋሉ። የመጀመሪያው ነገር አንዳንዴ ትምህርት ቤት ወይ ዩኒቨርሲቲ ውስጥ ሆነን ስንማር ብዙ ጊዜ ትምህርቱ ላይ ትኩረት የማንሰጠው ተመረቄ ምንሆናለሁ ሆናለው ተመረቄ ምን አድርጋለው ማንን መስላለው የሚባል ነገር ቪዥን አይሰጠንም ማለት ነው። እነዚህ ሰዎች ግን ሪል ወርድ ላይ ስራ ሰርተው ተለውጠው ተቀየሩ ያሉ ሰዎች ናቸው። ስለዚህ ከነሱ ኢንስፓየር ማድረግ ይችላለው። እንዲሁም ደግሞ ያለፉበትን ደግሞ ሾርት ጆርኒዎችን በቀላሉ በዚች ሀሳብ በዚች ኮርስ ላይ ማግኘት እንችላለን ማለት ና የመረጥነባቸው የመረጥናባቸው ለማህበረሰቡ ኢንስፓየርን ማድረግ የሚችሉ ታማኝ የሆኑ እውቀት ያላች፣ እና ለኔክስት ጀኔሬሽን ደግሞ መለወጥ የሚፈልጉት አብዛኛው ሰዎች እውነት ለመናገር ከፋይናንሱ ወይም ደግሞ ካለው ፕላትፎርም ላይ ከሚገኘው ነገር በላይ ትልቅ ነገር የሚፈልጉት ነገር ምንድን ነው? ወጣቶች የነሱ ከነሱ ኤክስፒሪንስ ተለምረው ተለውጠው ማየት ነው እና እሱ ላይ ትኩረት የሚያደርጉ ኢንስትራክተሮችን የመረጥ ነው ማለት ነው። ይህንን የትምህርት አውታር የጀመራችሁት እንደሌሎች ሀገራት እጅግ የሰፋ የኢንተርኔት ትስስር በሌለባት ሀገር ነው እንዲሁም ደግሞ መደበኛ የትምህርት አሰጣጥ የራሱን አሻራ በተወባት የኦንላይን ወይንም ደግሞ ኢንተርኔትን መሰረት ያደረገው የትምህርት አሰጣጥ ገና እያበበ በሚገኝባት ሀገር ነው እና ይህንን በምታከናውኑበት ጊዜ የገጠሟችሁ አበይት ተግዳሮቶች፣ ፈተናዎች ምን ነበሩ? እንደ ትልቅ ተግዳሮት ባናይም አንተ እንደጠቀስከው የመጀመሪያው የአዌርነስ እጥረት አለ። ሰዎች በቀላሉ ኦንላይን ላይ መማር እንችላለን የሚባለው እምነት እስካሁን ድረስ በደንብ አለ ብለን አንጠበቅም። ያንም ለማድረግ ብዙ ትጋት ጠይቃል፣ ማስታወቅ ይጠይቃል ማለት ነው። አብዛኛው የተለመደው በፊዚካል ተገኝቶ አስተማሪና ተማሪ አንድ ላይ ቁጭ ብሎ መማር ያለበት ነው የሚሆነው ማለት ነው። ነገር ግን እንዳጋጣሚ የኮቪድ ያመጣው አንድ በጎ ጎንም ብንለው ሰዎች በቀላሉ በኢንተርኔትና በሞባይላቸው ላይ ሆነው ኮሚኒኬት ማድረግ አንዱ ካለበት ሌላ ክፍለ ሀገር ሌላኛው ክፍለ ሀገር ጋር በቀላሉ ማውራት የሚችልበት ስራዎችም ትምህርቶችም በኦንላይን መካሄድ ይችላል የሚባሉትን ነገሮችን አትሊስት በትንሹ ቢሆን አሳይቶናል። ያንን ተንተርሶ አሁን ሰዎች የተወሰነ አዌርነስ አላቸው፣ ግን ስቲል በጣም ገና ገናነን ማለት እንችላለን እሱ ላይ እንዲሁም ከኢትዮ ቴሌኮም ወይም ደግሞ ከቴሌኮሚኒኬሽን አንጻር ደግሞ አሁን የተሻለ ደረጃ ልከ በፊቱ ብለን እናስባለን ስቲል ቀሪ ነገሮች አሉ። ከክፍያ አንጻርም ሰዎች በቀላሉ ከፍሎ መማር የሚችሉበትም ነገሮችም ቀሪ ነገሮች አሉ። ነገር ግን አሁን እየተሻሻለን ነው እየመጣን ያለው። እኛም ደግሞ ይህን ትኩረት በማድረግ አንደርስታንድ በማድረግ ያሉን ቪዲዮዎች ሎ ወይም ደግሞ ስሎ በሆነ ኮኔክሽን ውስጥ መስራት እንዲችሉ ከክፍያ አንጻርም ደግሞ አስትር ወይም ደግሞ በእርዳታ የተደገፈ የክፍያ መንገዶችን በማመቻቸት ከኦንላይን ወይም ደግሞ አውቶሜትሪክ ወይም ከሆነው በተጨማሪ ሰዎች ጋር ቀረብ ብሎ ማቅረብ ቋንቋ ሊሚቴሽን እንዳይኖር ደግሞ ያም ደግሞ ሁሌም ቴክኖሎጂ ስንጠቀም የቋንቋ ፍራቻ አለብን። ያን ነገር መጠቀም አልችልም ያን ነገር አንደርስታንድ ወይም ደግሞ መረዳት አልችል የሚባሉ ነገሮች ነበሩ። እሱ ነገር ግን እንዳይኖር በአማርኛ ቋንቋ ተዘጋጅቷል። ቀስ እያለን ደግሞ ወደ ተለያዩ ደግሞ ወደ ሰዎች ሊጠቀማቸው የሚችልባቸው ቋንቋዎች ደግሞ እንመጣለን። ደግሞ የተወሰኑ ቪዲዮዎችን እኔም ተመልክቻለው። እዚህ እኔ በምኖርበት ዩናይትድ ስቴትስ ውስጥ ታዋቂ በዚህ መሰል ሁኔታ ትምህርት የሚሰጡ ተቋማት አሉ። በመላ ዓለም ከሚገኙ ትምህርት ወዳጆች ጋር የተገናኙ አስተማሪዎቹ አቀራረብም ሆነ በአጠቃላይ የቪዲዮ ቅንብሩም ደግሞ እጅግ ውብ ሆኖ አግኝቼዋለሁ። በአሁኑ ጥቂት ጥረታችሁ እዚህ ቦታ ላይ ደርሳችኋል። የወደፊት እቅዳችሁ ምንድን ነው? ምንድን ነው የዚህ የሙያሎጂ ትልቁ ህልም? እንደምናውቀው ከሆነ አሁን ያለው የትምህርት ስርዓታችን ትንሽ ደከም እያለ ነው። በአንድም ሆነ በተለያየ ነገር ትክክለኛ የሚሰጥበት ትራዲሽናል ወይ በሆነ መንገድ ነው ያለውና ሪል ወርድ ላይ ደግሞ ስንወጣ በጣም ብዙ የተቀየሩ ነገሮች አሉ። ለምሳሌ ዩኒቨርሲቲ ወይም ደሞ ኮሌጆች ውስጥ ሆነን ስንማር የምንማራቸው ትምህርቶች በጣም ኦልድ ናቸው፣ ወይም ደግሞ ለአሁኑ ወቅት ለአሁኑ ስራ ስራ ለመያዝ ወይም ደግሞ ለመስራት ብቁ አደለም ብለን እናምናለን፣ ወይም ደግሞ ድጋፍ ያስፈልጋቸዋል። ተጨማሪ ማለት ስለዚህ ሙያ ሎጂ ደግሞ ምንድን ነው የሚያስበው? እነዚህ ከትምህርታቸው በተጨማሪ ነን አካዳሚክ በሆነ መንገድ ለስራ መደገፍ የሚችል ነገር ነው የሚሆነው ማለት ነው። ወጣቶች አሉ። በየአመቱ የምንሰማው ስምንት መቶ ዘጠኝ መቶ ሺህ ተማሪ ከአስራ ሁለተኛ ክፍል ይጨርሳል። ዩኒቨርሲቲ መግባት ማይችል ብዙ ልጆች አሉ። ነገር ግን ቋንቋና መረዳቱና ወይ ኮምፒውተር ደግሞ አክሰስ ደግሞ ካለው በቀላል በሞባይል የሆነው የተለያየ ስኪሎችን ማግኘት ይችላል። በየአመቱ የሚመረቁ ወይ ወደ አስራ ሁለተኛ ክፍል የሚገቡ አለ ሰዎች አሉ እነሱም ሰዎች ተደራሽ ማድረግ ብንችል እንዲሁም ደግሞ ይህን ደግሞ ቴክኖሎጂን ደግሞ መጠር አንተ ልክ ከአሜሪካ ሆነ መመልከት እንደምትችል ደግሞ እኛም ደግሞ ከኢትዮጵያ ሆነን ደግሞ የተለያዩ እስኪሎችን ወይም ደግሞ ትምህርቶችን ከኢትዮጵያ ውጭ ደግሞ መስጠት እንችላለን። ለምሳሌ አሁን አንድን ነገር ለምሳሌ ከአንድ ከምናስተምራቸው መካከሎች ውስጥ ስለ ግራፊክስ ዲዛይን ሊሆን ይችላል። አንድ ግራፊክስ ዲዛይን ወይም ደግሞ ቪዲዮግራፊ ሊሆን ይችላል። ይሄ ኢትዮጵያ ውስጥም ሆነ ኬንያም ሆነ አውሮፓም ሆነ አሜሪካም ሆነ ኢዲት የማድረግ ችሎታ ተመሳሳይ ነው የሚሆነው። ስለዚህ ለምንድን ነው እስኪል ያላቸው ሰዎች በቀላሉ የእኛም ፕላትፎርም ተጠቅመው ማስተማር ማይችሉት? የትን ቦታ ልንሆን እንችላለን። አንደኛው ትኩረት ሰተን ደግሞ የምናደርገው ብዙ ጊዜ ላይ እንደምታየው አንተን ባለበት ቦታ እንደምታየው ብዙ ነገር በእንግሊዝኛ ቋንቋ ብቻ ነው ያለው። ነገር ግን አፍሪካ ላይ ብናል የተለያየ ቋንቋ ተናጋሪዎች አሉ። ሁላችንም እንግሊዝኛ አንደርሳንድ ብናደርግም የመጀመሪያ ቋንቋችንን ደግሞ የመምረጥ ቻንስ አለን። ማለት በመጀመር ቋንቋ የሚያስተምረን ሰው ብናገኝ፣ ጎናችን ደግሞ አካባቢችን ያለው ሰው ሲያስተምረን ስናገኝ ግን የተሻለ ነገር አንደርሳንድ እናደርጋለን። ለመጠየቅም እንትንላለን ማለት ነው ስለዚህ እዚኛ ፕላናችን ወይም ወደ ኔክስት ደግሞ የምናስቡ ምንድነው፣ ይህንን ነገሮች በመላው አፍሪካ፣ አውሮፓ ቤትን ቦታ ላይ ተደራሽ አድርገን ማንም ሰው በሚፈለገው ቋንቋ መማር የሚችልበትን ፕላትፎርም መገንባት ነው ማለት ነው። እጅግ በጣም አመሰግናለሁ። ምስክር አዳነ፣ ሙያ ሎጂ የተሰኘውን ኢትዮጵያውያን በሙያ እንዲሁም በክህሎት እንዲዳብሩ ለማገዝ የተቋቋመው አውታር ዋና ስራ አስኪያጅ ነህ። ስለ አገልግሎቱ እንዲሁም ስለህልማችሁ አጭር መግለጫ ስለሰጠን በእጅጉ አመሰግናለሁ። መልካም እድል ሁሉ ግጠማችሁ። እኔም አመሰግናለሁ በጣም የቅዳሜ መጋቢት 2 2016 ዓ.ም ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። የተከበራቸው አድማጮች፣ በመቀጠል በየሳምንቱ ቅዳሜ በእንግዱ ወልዴ እየተዘጋጀ የሚቀርበው የሙዚቃ ቃና ይቀርባል። መልካም ጊዜ ጤና ይስጥልኝ፣ እንደምናመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምረዋል። ሙዚቃዎቹን መራሪ ጭውውር እናንተ የማደርሰው የማደርሰውና እስከ አራት ሰዓት አብሬያችሁ የምቆየው እንግዲህ ወሌ ነኝ። we'll make something. Be myself. I got nothing to prove. You got a fast car. I got a plan. inside of here, been working at the convenience store. Managed to save just a little bit of money. Won't have to drive too far. Just across the border and. የዛሬውን የሙዚቃ ቃና የምንከፍተው ባለፈው እሁድ በተከናወነው የግራሚ ሽልማት ወቅት ታዳሚውን በሁለት እግሩ ባስቆመው የአሜሪካውያኖቹ ትሬሲ ቻፕማን እና ሉክ ኮምስ ፋስት ካር ነው። ዘፈኑ እንደ አውሮፓውያን አቆጣጠር 1988 በትሬሲ ቻፕማን የተሠራና በወቅቱ የግራሚና ሌሎችንም ሽልማቶች ያስገኘላት ዘፈን ነው። አብረዋት በመድረክ የተጫወተው የአሜሪካ የአገረሰብ ሙዚቃ አቀንቃኙ ሉክ ኮምስ ልጅ ሆኖ ከአባቱ ጋር ወዲያ ወዲህ ሲል በመኪናው ካሴት ማጫወቻ ላይ ሲያደምጠው ያደገው ዘፈን በመሆኑ ልዩ ትዝታና ፍቅር እንዳለው ተናግሯል። እርሱም ይህኑኑ ዘፈን እንደገና በአንድ ወቅት አሳትሞ ለሽልማት ወቅቷል። በግራሚው መድረክ ላይ ለትሬሲ ያለውን ክብር አሳይቷል። ትሬሲ ያውነች። ዘፈኑ ከወጣበት ዘመን የምትለየው ቁጥርጥር ጸጉሯን ሸፈን ባደረገው ሽበት ብቻ ይመስለኛል። ባለመችው መሰረት ሕይወት እየሄደች እንዳልሆነ የተረዳችው ወጣት ጊዜውን አልባሌ ስፍራ የሚያሳልፈውን ፍቅረኛዋን ለመርዳትና የጋራ ሕይወታቸውን ለመደገፍ ትምህርቷን አቋርጣ በሱቅ ሂሳብ ያዥነት ትቀጠራለች። ያም በቂ ባለመሆኑ በአፍቃሪዋ ፈጣን መኪና ወደ ሌላ ስፍራ ሄዳ ኑሯቸውን እንደገና በአዲስ መልክ እንዲሞክሩ ትማጸናለች። ትሬሲ የኔልሰን ማንዴላን ሰባኛ የልደት ዓመት አስመልክቶ በተዘጋጀው ኮንሰርት ላይ ፋስት ካርን በዌምብሊ ስታዲየም ከተጫወተች በኋላ በአሜሪካና በሌሎችም ሀገራት ዘፈኑ ታዋቂ ሊሆን በቅቷል። የሙዚቃ ቃና ይቀጥላል። And the Grammy goes to... Water. Tyler. I never thought I'd say I'm, I won a Grammy at 22 years old. Guys, like, I'm, I'm, if you don't know me, my name is Tyler. I'm from South Africa. And last year, God decided to change my whole life. So thank you so much to God. Thank you to my team, my family. I know my mother's crying somewhere in here. Um, thank you to the Recording Academy for this category. It's so important. And I know I'm forgetting some things, but I want a Grammy <laughs> Thank you, Grammy, Africa to Africa. Water. The last day, but Zafar still didn't want to let go. Zafar knew slow high Hey, sorry I missed your call, but yeah, I guess we can meet up tonight. I'll see you later. Make me sweat. Make me hotter. Make me lose my breath. Make me water. Make me sweat. told me that you're would... ደቡብ አፍሪካ አይቷ ታይላ ነበረች። ግራሚ ምርጥ የአፍሪካ የሙዚቃ ስራ ብሎ በዚህ ዓመት ለመጀመሪያ ጊዜ ባስተዋወቀው ምድብ የመጀመሪያው አሸናፊ ሆናለች። የመጀመሪያዋ ግራሚ አሸናፊ ከዛው ከደቡብ አፍሪካ የፈለቀችው ሚሪያም ማኬባ እንደሆነች ማስታወሱ ግድ ይላል። ከሄሪ ቤላፎንቴ ጋር በትብብር በሰሩት ባህላዊ ሙዚቃ በጋራ ተሸላሚ ሆነዋል። በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁን የሙዚቃ ቃናን ነው። እስከ አራት ሰዓት የማስተናግዳችሁ እንግዶልን ነኝ። እዛው ግራሚ ላይ እንቆያለን። በአሜሪካ ሲካሄድ የቆየው የእግር ኳስ ጨዋታ ነገ ውድ ፍፃሜውን ያገኛል። ታዲያ ኳሱና ግራሚን ምን አገናኛቸው ትሎ ይሆናል? አስራ አራተኛ የግራሚ ሽልማቷን እሁድለት የወሰደችው ቴይሎር ስዊፍት በእግር ኳሱ ፍጻሜ ተወዳዳሪ የሆነው የካንሳስ ሲቲ ቺፍስ ኮከብ ተጫዋቾች አንዱ የሆነው የትራቪስ ኬልስ ፍቅረኛ ነች። በጨዋታዎቹ ላይ እየተገኘች ድጋፏን የምትገልጸው ቴይለር ስዊፍት አፍቃሪዋን ነጥብ ባስቆጠረ ቁጥር የቴሌቪዥን ካሜራዎችን ትኩረት ከሜዳው እኩል ስትስብ ቆይታለች። በነገው ጨዋታ ዋናው ትኩረት እንደምትሆንም ይጠበቃል። ከዚህ በፊት ይህን ጉዳይ አንስተን ሙዚቃዋንም አድምጠናለች። ዛሬ የምጋብዛችው ሚድናይት ብላ የሰየመችውንና ሽልማቱን ከወሰደችበት አልበም ውስጥ ሚድናይት ሬይን የተሰኘውን ዜማ ነው። ከእርሱ ይልቅ ለሙያዋና ለሥራዋ ቅድሚያ በመስጠቷ ልቡን እንደሰበረች ትነግረናለች። He wanted it comfortable, I wanted that pain. He wanted a pride, I was making my own name. Chasing that fame, he stayed the same. All of me changed like Monday. Passion queens and pretenders but for some it was paradise my boy was a montage a slow motion love potion jumping off things in the ocean I broke his heart cause he was nice he was sunshine I was midnight he wanted a comfortable I wanted that pain he wanted a bride I was making my own he stayed the same. All of me changed like new. It came like a postcard. Picture perfect, shiny family, holiday, peppermint candy. But for him, it's every day. taylor swift and a bridge midnight rain መተማመን የአሰፋ ባተ ቆየት ያለ ዜማ ነው። ወጣቱ ድምፃዊ ዳዊት ጽጌ የዘመን ቃናዎች ብሎ በሰየመውና ከቀናት በፊት በለቀቀው አልበም ውስጥ ካካተታቸው ድንቅ ሥራዎች አንዱ ነው። እንደጠቀስኩት ዜማውን ቀድሞ የተጫወተው አሰፋ አባተ ቢሆንም ከዘፈኑ መግቢያና መውጫ ውጭ ያለውን ግጥም የአየር አዳላ ምረው እንዲሁም ተጨማሪ ዜማ አበበ ብርሃን ያክለውበት፣ ሙዚቃ ቅንብሩንና ሌላውንም ስራ ደግሞ አበጋዝ ክብረ ወርቅ ሺወታ ጨምሮበት ድንቅ አድርገው ሰርተውታል። ችላ ከምትለው የአገር ልጆች መላ በሉ መላ በሉ ዓለም ነው አይገዛት ዘመን ፊቱ ከፋ መጠራጠር በዛ መተማመን ጠፋ። ክደት ገበያ ሳችን ቃል ሆነ አራት ማደራ መላበሉ አረ ታመነ ያንዳችን ሲክድ አንድ ዳኛ ይፈርድ አንድ እንጨት ይነድ ባንድ በሬ ስቦ ባንድ ልባ ስቦ ወትሮስ መቻው ቀና አንድ እጅ ጨብጭቦ መላ በል መላ እሲ መላ ይበቃል ወዳጅ መተማመን ብቻ ይበቃል ወዳጅ ብቻ ይበቃል ወጋጅ መተማመን። ዳዊት ጽጌ የአሰፋ ባተን መተማመን ተመስርቶ የተሰራውን ከአንድ ሚሊዮን በላይ ተመልካቾች በጥቂት ቀናት ውስጥ ያገኛል በምነው The old man, in. I want to live with some more. Can't leave it up to him. He's knocking on my door. And I knew all of my life that some. አሜሪካዊው የአገረሰብ ዜማ አቀንቃኝ ቶቢ ኬት ባለፈው ሰኞ ጊዜ ዓለም በሞት ተለይተዋል። በጭጓራ ካንሰር ለሁለት ዓመታት ከታመመ በኋላ እንዳረፈ ቤተሰቦቹ አስታውቀዋል። ቶቢ ኬት በ2018 ዓ ም በወቅቱ 88 ዓመቱ ከነበረው የፊልም ተዋናዩ እና አዘጋጁ ክሊንት ኢስትዊድ ጋር ሲጨዋወት በዚህ ዕድሜ እንዴት መሥራት ቻልቅበት ይለዋል። ኢስትውድም በነጋ ቁጥር ተነስቼ ወደ ሥራ ይገባለሁ አይ ዶንት ሌት ኦልድ ማን ኢን ይለዋል። ሽማግሌውን አልፈቅድለትም እንደማለት። ኢስትውድ ሽማግሌው ያለው ሞትን ነበር። ታቢኬትም ግጥሙን ወዲያው ጻፈ። በምንም ሁኔታ ውስጥ ብንሆንና ሞት አይቀሬ ቢሆንም በሕይወት ለመቆየትና ለማሸነፍ ስለምናደርገው ትግል ይተርካል። ዶንት ሌት ዘ ኦልድ ማን ን የምሰናበታችሁ በዚሁ ዜማ ነው። ለሳምንት ቀጠሮ ይዘንለያይ ላያይ እንግዲህ ወሌነኝ ሰላም And stay close to your friend Toast each sundown down with wine Every single time that I close my eyes, I see a pretty face and I'm in my mind. I wanna leave it all behind for my lady love. I used to run around without a clue, just trying to have fun. I never thought I'd meet someone like you, yeah. And now my carefree days are through, yeah. And I can't sleep at night without you by my side. And I don't wanna go if you're not along for the ride. I used to be so free, but now my hands are tied, and I don't wanna. ከአሜሪካ ድምፅ ራዲዮ ሲተላለፍ የቆየው የቅዳሜ መጋቢት ሁለት ምሽት የአማርኛ ፕሮግራም በዚሁ ተጠናቀቀ። አብራችሁን ስላመሻችሁ እጅጉን እናመሰግናለን። ነገ እሑድ ከምሽቱ ሶስት ሰዓት ላይ እስከምንገናኝ በሰላም ደሩ።